ከምዕራብ ጉጂ ዞን ተፈናቀልን ያሉ 27 የቡና አቅራቢ ባለሀብቶች ለወደመ ንብረታቸው የፌዴራል መንግስት ወደ 150 ሚሊዮን ብር የሚጠጋ ካሳ እንዲከፍላቸው ጠየቁ። በመጪው የምርት ዘመን ስራቸውን ለመጀመር እንዲችሉም አስቸኳይ እርምጃ እንዲወሰድ ተማጽነዋል። በየጊዜው ለሚከሰተው ግጭት ዘላቂ መፍትሄ እንዲሰጠውም ጥሪ አቅርበዋል። መለስካቸው አመሃ ዝርዝሩን ይዟል። በኦሮሚያ ክልል በምዕራብ ጉጅ ዞን በቀርጫና ሀምባላ ዋማና ወረዳዎች በተለያዩ ቀበሌዎች ሲኖሩ የነበሩ 27 የጌዲዮ ተወላጆች ቡና አቅራቢዎች የፌዴራሉ መንግስት ወደ 150 ሚሊዮን ብር የሚሆን ካሳ እንዲከፍላቸው ጠየቁ። ከአንድ ወር በፊት ለጠቅላይ ሚኒስትር ዶክተር አብይ አህመድ በጻፉት ደብዳቤ በዝርዝር እንዳስረዱት በተሰማሩበት የታጠበና ደረቅ ቡናን የማቅረብ የሥራ ዘርፍ የእሸት ቡና መፈልፈያ መሳሪያዎችን፣ የደረቅ ቡና ማበጠሪያዎችን፣ ትላልቅ መጋዘኖችንና ሌሎችም ለኢንዱስትሪው አስፈላጊ የሆነው ቁሳቁሶችና ንብረቶችን ከወራት በፊት በአካባቢው በተፈጠረው ግጭት ወድመዋል ወይንም ተዘርፈዋል። በአመልካቾቹ ግምት ይህ ንብረት 149 ሚሊዮን 856 ሺ 355 ብር ከ75 ሳንቲም ሆኗል። ከነዚህ አመልካቾች ተወካዮች አንዱ አቶ ተሾመ ገመቹ ዛሬ ለቪኦኤ በስልክ እንደተናገሩት ለመፍትሄ ፍለጋው ለምን ወደ ጠቅላይ ሚኒስትር ጽህፈት ቤት ምሄድ እንዳስፈለገ አብራርተዋል። እንዳለ ንብረቶችን በቋሚ ና ዛ ወቅት ላይ ረጅም አመት ያፈራነው ሀብት ወድቦብናል። በዚህ ግጭት ምክንያት እና ባንኩም በአንድ በኩል ገንዘቡን አስገቡ እያለን ነው እንደገና ደግሞ እኛ ካሳ ለሚመለከተው ክፍል እንትን ለማለት መንገዱ ራሱ ሁኔታው የነበረው ሁኔታ ምቹ አልነበረም። ከዛ ተነሳ ለጠቅላይ ሚኒስትር ጽህፈት ቤት አሳወቅም አንደኛ ካሳ እንዲከፈለን ለባንኮች ደግሞ መመሪያ ከምናገኘው ካሳ መንግስት ከበለዛም ክፍል ካሳ እክል ክፍል ድረስ ለባንኮቹ መመሪያ እንደሰጥ የምል ነው። እና እስካሁን ድረስ ለባንኮቹ የተሰጠ መመሪያ የለም። ባንኮች እስካሁን ክፈሉ እያሉ በየጊዜውን ግን ነው። የካሳን ጉዳይ በተመለከተ መፍትሄ የሚሰጠው የኢንቨስትመንት ኮሚሽን መሆኑን ለአመልካቾቹ ተነግሯቸው ከአንድ ሳምንት ወዲህ በዚሁ መስሪያ ቤት እየተከታተሉ እንደሆኑም አቶ ተሾመ ገመቹ ለቪኦኤ ተናግረዋል። ለችግሩም አስቸኳይ መፍትሄ እንዲሰጠው ያላቸውን ፍላጎት ገልጸዋል። አሁን ባለው ሁኔታ ጊዜውን በጣም እየሄደ ነው። አሁን ሌሎች ኢንዱስትሪ ያላቸው ሰዎች ኦልሞስት ለአዲሱ አመት ዝግጅት ጀምረዋል። እኛ ግን ምንም ነገር ኢንዱስትሪው እንደወደመ ነው። ምንም ነገር በቦታ የለም፣ ባዶ ምድር ሜዳ ነው ያለው እና መንግስት በዚህ ጉዳይ ትኩረት ሰጥቶ የሚመለከተው አካባቢ ወርዶ የእኛን ጉዳት አይቶ ወደ ስራ የምንመለስበት አቅጣጫ ካላስቀመጠ ሺ አስራ አንድ ለሚቀጥሉ አመት ራሱ ወደ ስራ የመግባት እድሉ በጣም ጠባብ ነው። እንደገና ደግሞ ባንክም ደግሞ የምንከፍልበት እንትን የለንም ና ሌ ሁን በጣም አስቸጋሪ የሆነበት ሁኔታ ነው ያለው። በአሁኑ ጊዜ ያለውን የአካባቢውን ሁኔታ አቶ ተሾመ ሲገልጹት ሰላማዊ ነው፣ ብዙ ተፈናቃዮችም ወደ ቀያቸው እየተመለሱ ናቸው። ይሁንና መንግስት ኢንዱስትሪውን በተመለከተ በቂ ትኩረት ሰጥቶታል የሚል እምነት የላቸውም። እናም ይህ ችግር ቢቃለል ወደ ነበሩባቸውና ተወልደው ወዳደጉባቸው መንደሮቻቸው ለመመለስ ዝግጁዎች ናቸው። ሌላ ጥያቄ ግን አላቸው። ሌላ ያው እኛ እዛ ቤት ብዙ አመት ብዙ አመት ለፍተን ጥረን ግረን ያፈራነው የብዙ አመት ሀብት ነው የወደመብን። እና መንግስት ዘላቂ ሰላም ያረጋግጡልን እኛ በሀብቱ ያፈረንበት በነጻነት ማንም እንደ ኢትዮጵያ እንደ ማንኛውም ኢትዮጵያዊ ሀብት ማፍራት በነጻነት የመኖር መብታችንን መንግስት እንዲያረጋግጥልን ነው። ወይ ምን በኩል ነው ይህን መንግስት በትኩረት እንሰራለን? ይህንንና ተያያዥ ጥያቄዎችን የኢንቨስትመንት ኮሚሽን በተደጋጋሚ ስልክ ደውለን የሚመለከተውን የኮሚሽኑን የህዝብ ግንኙነት ልናገኝ አልቻለም። በጥረታችን እንቀጥልበታለን። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።